ከቅርብ ጊዜ ወዲህ የከፍተኛ ትምህርት ተቋማት የሕክምናና የጤና ተማሪዎች በተለይም እጩ ሜዲካል ዶክተሮች ልዩ ልዩ ጥያቄዎችን አንስተው ምላሽ ጠይቀዋል። አካሄዱ ከአደባባይ ተቃውሞ እስከ ሥራና ትምህርት ማቆም የተሻገረው ይህ ጉዳይ የሀገሪቱ ጠቅላይ ሚኒስትርም ይሁን ጤና ጥበቃ ሚኒስቴር ምላሽ ቢሰጡበትም ምላሹ አርኪ አይደለም በሚል ኢትዮጵያ ካሏት ዩኒቨርሲቲዎች ውስጥ የህክምና ትምህርት የሚሰጥባቸው ሰላሳ አንዱ ዩኒቨርሲቲዎች የአብዛኞቹ ተማሪዎች ከትምህርት ገበታ አድመው ቀርተዋል። እየተካረረ የሄደው ይህ ጉዳይ አሁንም መቀጠሉ አሳስቦኛል የሚለው የሳይንስና ከፍተኛ ትምህርት ሚኒስቴር ችግሮቹን ለማስተካከል እየተሰራ ነው፣ ሁሉም መደበኛ ትምህርቱን ሊቀጥል ይገባል ብሏል። ዛሬ በሰጠው መግለጫ በተማሪዎቹ አንዱ እየተነሳ ያለው የመውጫ ፈተና ጉዳይ በአሁኑ ወቅት የሌለ መሆኑ ሊታወቅ ይገባል በማለት የሳይንስና ከፍተኛ ትምህርት ሚኒስትር ዴኤታው ፕሮፌሰር አፈወርቅ ካሱ ተናግረዋል። ስለዚህ ለሁሉም የከፍተኛ ትምህርት ተቋማት በዩኒቨርስቲዎች የተዘጋጀ መውጫ ፈተና የለም ኢንተርኖችን ጨምሮ። ስለዚህ እዚህ ላይ ኮንፊዥን እንዲፈጠር አንፈልግም። ወደፊት ግን ያስፈልገናል። ይሄ የጥራት መለኪያ አንዱ ቱል ስለሆነ አንድን ዩኒቨርሲቲ ከሌላ ዩኒቨርሲቲ ደረጃውን ለይተን ማየት እንድንችል የሚያደርግ ቤተሰቦች ልጆቻቸውን እዚህ ዩኒቨርሲቲ ብንልክ ይሻላል ብለው በኮንፊደንስ መላክ እንዲችሉ የሚያደርግ አንዱ ቱል ከብዙዎቹ የጥራት ማስጠበቂያ መሳሪያዎች ውስጥ አንዱ ስለሆነ ወደዛም መሄድ ያስፈልገናል። ዛሬ ወደ ትምህርት ገበታቸው የተመለሱ አሉ የሚሉት ፕሮፌሰር አፈወርቅ ካሱ ጥርት ያለና የትኞቹ ሙሉ በሙሉ እንዳቆሙ ምን ያህሉ እንደተመለሱ ግን አሁን ላይ በቂ መረጃ የለም ነው የሚሉት። እነዚህ እነዚህ ጀምረዋል፣ እነዚህ ያልጀምሩ ማለት አንችልም። ግን ባለፉት ቀናት በተሰራው በሰፊ ስራ ብዙዎቹ ዩኒቨርስቲዎች ዛሬ ጠዋት የተነገረኝ አርሲ ዩኒቨርስቲ መቀሌ ዩኒቨርስቲ እና ሌሎች ዩኒቨርሲቲዎች ውስጥ ያሉ ኢንተርኖች ወደ ስራቸው እንደተመለሱ። ተማሪዎቹ የተሰጣቸውን ማሳሰቢያ ወደ ጎን ትተው በዚሁ አቋማቸው ከቀጠሉ ቀጣይ ነገር ምንድን ነው ተብሎ የተጠየቁት ሚኒስትር ዴኤታ ፕሮፌሰር አፈወርቅ ካሱ ይህ የየዩኒቨርሲቲዎቹ ስልጣን ነው፣ በየተማሪዎቹ የስነ ምግባር ደንብ ታይቶ እስከ ማባረር የሚደርስ ይሆናል፣ አሁን ግን ማወቅ አይቻልም ብለዋል። አላስፈላጊ ቅጣት ውስጥ ላለመግባት ግን የማግባባት ስራ እየተከናወነ መሆኑንም አብራርተዋል። ኢንተርን ሐኪሞቻችን በተሰጣቸው የቀን ገደብ ጊዜ ውስጥ አስበው አስተውለው ወደ ስራና ትምህርት ገበታቸው የማይመለሱ ከሆነ የዩኒቨርሲቲዎች ሴኔት አካላት ተሰብስበው ገምግመው ይወስናሉ። ካልሆነ ግን እርምጃ ይወሰዳል። ምንድነው እርምጃ? አሁን እኛ ማወቅ አንችልም። እያንዳንዱ ዩኒቨርሲቲ በሴኔት ሌጅስሌሽኑ መሰረት በተማሪዎቹ ጥፋት መሰረት ጥፋት ነው ብሎ ካሰበ የሚያስቀምጠው ቅጣት ይሆናል። የሰሚስተር ቅጣት ሊሆን ይችላል የዓመት ቅጣት ሊሆን ይችላል ማባረርም ሊሆን ይችላል። ለጤና ባለሙያዎች ከጠቅላይ ሚኒስትር አብይ አህመድ የተሰጠው ምላሽ ከፍ ያለ ነበር ያሉት ፕሮፌሰር አፈወርቅ ካሱ ተማሪዎቹ ወደ መደበኛው የመማር ተግባራቸው እንዲመለሱና ጥያቄዎቻቸውን በቅደም ተከተል ለመመለስ እንደሚሰራና ጥረትም እየተደረገ እንደሚገኝ በመግለጫቸው አትተዋል። ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ